ኢትዮጵያ በጅቡቲና በኤርትራ መካከል ያለውን ልዩነት ለመፍታት የሽምግልና ሚና የመጫወት ፍላጎት እንዳላት የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ የአሰብን ወደብ መጠቀም ብትጀምር እንኳ የጅቡቲ ወደብ ዋነኛ አማራጭ ሆኖ እንደሚቀጥልም ሚኒስቴሩ አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አቶ መለስ አለምን ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን ልኳል። ከኤርትራ ጋር እየተፈጠረ ያለው ሰላም ትሩፋት ለሌሎችም ጎረቤት ሀገራት እንዲተርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎት ነው። ይህ በተለያዩ አጋጣሚዎች ተገልጿል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ሰላምና የመሰረቱት የግል ግንኙነት፣ ከጅቡቲው ውስማኤር ጊሌ ጋር የዘለቀው መልካም ወዳጅነት ደግሞ ለሌላ የሰላም ስምምነት በር ሊከፍት የተዘጋጀ ይመስላል። በድንበር ይገባኛል ጥያቄ የሚወዛገቡት የጅቡቲና የኤርትራ መሪዎች አሁን ካለው ተጨባጭ ሁኔታ አንጻር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ የሚባል ግንኙነት አላቸው። እናም ኢትዮጵያ ይህንን ጥሩ ግንኙነት በመጠቀም በኤርትራና በጅቡቲ መካከል የሽምግልና ሚና ለመጫወት ዝግጁ መሆኗ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ይህንኑ ነው ለአሜሪካ ድምፅ ያብራሩት። እንግዲህ በኢትዮጵያ መንግስት በኩል ያለው አቋም ከኤርትራ ጋር ያለው ችግር መፈታት ከሁለቱ ሀገሮች ባለፈ ለአካባቢው ሀገሮችም ትልቅ ትርጉም አለው፣ ጠቀሜታው የጎላ ነው። ከኤርትራ ጋር የመቀራረብ ወዳጅነት የመመስረት በህዝቦች መካከል አዲስ ቤተሰብነት ግንኙነት የሚመሰረተው ማንንም ሀገር ለመነጠል፣ የትኛውንም ሀገር ለመንቀፍ፣ ጥግ ለማስያዝ የሚደረግ እርምጃ አይደለም። ከኢትዮጵያ ብሔራዊ ደህንነትም ጥቅም አንጻር አስፈላጊ ስለሆነ፣ ጅቡቲ ደግሞ በጣም ወዳጅ ሀገር ናት፣ ጎረቤት ሀገር ናት፣ ወዳጅ ህዝብ ነው ነው። ኤርትራ ጋር ያለው ችግር እንዲፈታ ኢትዮጵያ በአፍሪካ ቀን እንዳለች ትልቅ ሀገር ትልቅ ህዝብ ኃላፊነትም አለባት። በዚህ መንፈስ እንቅስቃሴ ታደርጋለች። ሰላሙ ቱርፋት ለነሱም ለእነሱም እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለ። ከዚህ አንጻር የተጀመሩ ተግባራዊ እንቅስቃሴዎች አሉ። የሸምጋይነት ሚና ለመጫወት ፍላጎት አለ ብለውኛል። እንግዲህ በኢትዮጵያ መንግስት በኩል ይሄ ፍላጎት መሪዎቻችን በኩል ተገልጿል። ዝርዝር ጉዳዮቹን አሁን አስተያየት መስጠት አልችልም። ከኤርትራ ጋር እየተፈጠረ ያለው ሰላም ለኢትዮጵያ ተጨማሪ የወደብ አማራጭ የሚከፍትና አሰብን የመጠቀም እድል የሚያመቻች ነው። ኢትዮጵያ ለውጭና ለገቢ ንግዷ በዋነኛነት የጅቡቲን ወደብ ስትጠቀም መቆየቷም ይታወሳል። ቃል አቀባዩ አቶ መለስ እንደሚሉት ታዲያ ከኤርትራ ጋር እየተሻሻለ ያለው ግንኙነት ሊያስገኝ የሚችለው የወደብ አማራጭ بجبو تبقى كل يا فترة و جريت የጅቡቲ ወደብም የኢትዮጵያ ዋነኛ የወደብ አማራጭ ሆኖ እንደሚቀጥል ነው ቃል አቀባዩ የተናገሩት። ኢትዮጵያ በጣም ትልቅ ሀገር ናት፣ ሰፊ መልክዓ ምድር አለ። የአሰብ ወደብ የሚቀርብባቸው ቦታዎች አሉ፣ የጅቡቲ ወደብ የሚቀርብባቸው አሉ። ይሄን አንድ ማስተካከል ያስፈልጋል። ሁለተኛ ሀገሪቱ ውስጥ ካለው በጣም ሰፊ የኢኮኖሚ ግስጋሴና እድገት አንጻር ተጨማሪ ወደብ አማራጮችን እንፈልጋለን። የወደብ አማራጭ ሲፈልግ የላሙ ፕሮጀክት ሲጠናቀቅ የሞንባሳ ወደብን በዋነኛነት ለደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች መጠቀም ያስፈልገናል። የፖርት ሱዳን በተመለከተ ለሰሜንና ሰሜን ምዕራብ አካባቢ የተጠቀምን ነው። የጅቡቲ ወደብ ዋነኛ የወደብ አማራጫችን ሆኖ ይቀጥላል። ሰፊ ገንዘብ አፍሰንበታል። አሰብ መጠቀም ቢጀመር አሰብን ወደብን መጠቀም ቢጀመር ወደ 12 ቢሊዮን የሚያወጣ የመሰረተ ልማት ግንባታ ተካሂዷል። የባቡር የመንገድ ወደብ አማራጮችን የመፈለግ ጉዳይ የአሰብ ወደብ ሲመጣ ተጨማሪ ወደብ አማራጭ ይሆናል። ይሄ ኢኮኖሚ ግስጋሴ በዚሁ ከቀጠል ተጨማሪ ወደብ የማያስፈልገን ምንም ምክንያት የለምእና በጅቡቲ በኩል ይሄ መረዳታል። ስለዚህ የተገለጸ ቅሬታ የለም በይፋ ማለት ነው ቅሬታ የላቸው። በኢትዮጵያና በኤርትራ መካከል እየተሻሻለ የመጣው ግንኙነት አሜሪካን ጨምሮ ከተለያዩ ሀገራት አዎንታዊ አስተያየት እያስከተለ መሆኑንም የውጭ ጉዳይ ሚኒስቴር ቃል አቀባይ ጠቅሰዋል። በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዋሽንግተን የተነጋገሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ይህንኑ ማንጸባረቃቸውንም ጠቁመዋል። ክቡር ጠቅላይ ሚኒስትሩ ዋሽንግተን በነበራቸው ቆይታ ከኢትዮጵያውያን ጋር ከመገናኘት በተጨማሪ ከአሜሪካ መንግስት አስተዳደር ምክትል ፕሬዚደንት ማይክ ፔንስ ጋር ተገናኝተው ከአንድ ሰዓት የበለጠ ፍሬያማ በወዳጅነት ላይ የተመሰረተ ውይይት አካሂደዋል። የውይይቶቹ ትኩረቶች በኢትዮጵያና አሜሪካ መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያ ያለው ወቅታዊ ሁኔታ፣ እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ነው። ከኢትዮጵያና አሜሪካ ግንኙነት አንጻር ይሄ ከ100 ዓመት በላይ ዘለቀው ግንኙነት የበለጠ እንዲተናከር የአሜሪካ ፍላጎት መሆኑን በክቡር ጠቅላይ ሚኒስትሩ ኃላፊነት ጊዜም በነሱ በኩል ይሄው ግንኙነት ወደ ላቀ ደረጃ እንዲደርስ ፍላጎት እንዳላቸው ገልጸዋል። በ120 ቀናት ውስጥ ኢትዮጵያ ውስጥ የሚከናወኑ ዘርፈ ብዙ ስራዎች አሉ። በተለይም የማሻሻያ እርምጃዎች አሉ። የፖለቲካ ምህዳሩን ለማስፋት የተካሄዱ እንቅስቃሴዎች አሉ። በኢትዮጵያውያን ዘንድ የአንድነት የቅርባይነት፣ የመተባበር ስራ እየተሰራ ነው። ጠቅላይ ሚኒስትሩ በአካባቢው ሀገሮችና በመላው ሀገሪቱ ጉብኝት በማድረግ የኢትዮጵያ መንግስትን አቋም፣ ፍላጎትና ራዕይ በሚገባ ማስረዳት ችለዋል። ይሄ በአሜሪካ በኩል በጥሩ ጎኑ የሚታይ ሊበረታታ የሚ የሚገባው እርምጃ እንደሆነ ምክትል ፕሬዝደንት ማይክ ለክቡር ጠቅላይ ሚኒስትሩ ይገልጸውላቸዋል። ሌላኛው እንግዲህ በአፍሪካ ቀንድ ውስጥ እና በአጠቃላይም በአፍሪካ ትልቅ የሰላም ስኬት ተደርጎ እየተጠቀሰ ያለው በኢትዮጵያና ኤርትራ መካከል ያለው መቀራረብ ወዳጅነት በዚህ በኩል ክቡር ጠቅላይ ሚኒስትሩ ከባለ ሲመታቸው ቀን ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ላሳዩት ድፍረት የተሞላበት ቅንነት የተሞላበት ያለበት ቆራጥ ውሳኔ ሙገሳቸውን ገልጸውላቸዋል። በኢትዮጵያና ኤርትራ መካከል ያለው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድ ሰላም ትልቅ ትርጉም እንዳለው አስተዋጽኦ እንዳለው የሁለቱን ሀገሮች ስትራቴጂካዊ የጸጥታና ሰላም ደህንነት ጥቅም እንደሚያስከብር የገለጹበት ስብሰባ ነው የነበረው። በአጠቃላይ በክቡር ጠቅላይ ሚኒስትሩና ምክትል ፕሬዚደንት ማይክ ፔንስ መካከል የተካሄደው በጣም ፍሬያማ ወዳጅነት የተሞላበት የሁለቱ አገሮች ጋራ ጥቅም እየተረጋገጠበት ነው ብሎ ማለት ይቻላል። በአገር ውስጥና በውጭ ያለው ሲኖዶስ በሚል ለሁለት ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድነት እንድትመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ አድርገዋል። የማስታረቅ ጥረታቸውን ወደ ኤርትራም በማሸጋገር በዚያ ባለችው የኦርቶዶክስ ቤተ ክርስቲያን ውስጥ የተፈጠረው ልዩነት ለመፍታት እንደሚሰሩ መግለጻቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።